A ጤና ይስጥልኝ አድማጭ ተመልካቾቻችን። የጋቢና ቪኦኤ የእሮብ ምሽት ህዳር 29 2014 ዓ.ም ምሽት መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹ እናስተዋውቃችሁ። ችግሩ ከተከሰተው ከ11 ቀን በኋላ አካባቢው ከኋት ኃይሎች ነጻ ሆኗል። ነገር ግን አብዛኛው ማህበረሰቡን ስናገለግልበት የነበረው የሕክምና መሳሪያ በሙሉ ተወስዷል። የህወሃት ተዋጊዎች ገብተውባቸው በነበሩ የደቡብ ወሎ አካባቢዎች የጤና ተቋማት ላይ ከፍተኛ ጉዳት አድርሰዋል ሲል የዞኑ ጤና መምሪያ ገልጿል። በዚህ ዙሪያ ዘገባ ይኖረናል። በተመሳሳይ በአማራ ክልል እየተካሄደ ባለው ጦርነት ምክንያት እስካሁን ድረስ 4107 ትምህርት ቤቶች ውድመት እንደደረሰባቸውና 19 ሚሊዮን የሚጠጉ ተማሪዎች ደግሞ ከትምህርት ገበታቸው ውጪ መሆናቸውን የአማራ ክልል ትምህርት ቢሮ ለአሜሪካ ድምጽ አስታውቋል። የትምህርት ትምህርት ቤቶችን መቀመጫዎችን የተማሪዎችን ዲስኮች እንዳለ ተባብረዋቸዋል። ከእንግዲህ በኋላ ጥቅም የሚሰጥ አይመስለንም። እንግዲህ የትምህርት ቤቶች ውድመትና የተማሪዎች ከትምህርት ገበታቸው መፈናቀል እያስከተለ ስላለው ስነልቦናዊና ምጣኔ ሀብታዊ ጫና የምንቃኝ ይሆናል። ሙዚቃና ሌሎች ጥንቅሮችንም ይዘናል። መርሃ ግብሩን በመምራት የደንገረመው በምስልና በድምጽ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን አብረናችሁ የምናመሽ ይሆናል። እናንተም አብራችሁን እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫ አጭር ዜናዎችን ያሰማችኋል። ወደ ጦር ሜዳ ዘምተው የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በጊዜያዊነት ለቢሮ ስራ መመለሳቸውን ዛሬ አስታውቀዋል። በኦፊሴላዊ የፌስቡክ ገጻቸው ላይ ጠቅላይ ሚኒስትሩ የመጀመሪያውን ምዕራፍ አጠናቅቄ ለተወሰኑ ጊዜያት ወደ ቢሮ መመለሴን እየገለጽኩ፣ ጠላቶቻችን ጉልበታቸው ዝሎ የጥላቻና የጠበኝነትን መንገድ ጥለው የፍቅርና የሰላምን መንገድ ሲመርጡ ትግላችን ይቀጥላልም ብለዋል። በዕቅዳችን መሰረት የመጀመሪያውን ምዕራፍ ዘመቻ ለህብረ ብሔራዊ አንድነት በሁለት ሳምንታት ውስጥ አሳክተናል ያሉት ጠቅላይ ሚኒስትሩ ትግሉ ገና አልተጠናቀቅም ነጻ ያልወጡ አካባቢዎች አሉም። አሁን የፈተነን ኃይል ዳግመኛ የኢትዮጵያ ፈተና ሆኖ እንዳይመጣ የሚያስችል ዘላቂ መፍትሄ ልንሰጠው ይገባል ሲሉም አክለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ግንባር ካቀኑ በኋላ በተከተሉት ቀናት ውስጥ በትግራይ ኃይሎች ተይዞ የነብረው የአማራና የአፋር ክልል ቁልፍ ከተሞች ተለቀዋል። የኢትዮጵያ መንግስት ስፍራዎችን ያስለቀቀው በመከላከያ ሰራዊትና በአጋር የክልል ልዩ ኃይሎች የጋራ ተጋድሎ መሆኑን ያስታወቀ ቢሆንም በትግራይ ኃይሎች በኩል ስፍራዎቹ የተለቀቁት በራሳችን እቅድ መሰረት ነው፣ አንድም የተቀናጀ ኃይል ስፍራዎቹን ገፍቶ ነጻ አላወጣም የሚል ሙግት ሲሰማ ቆይተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮው የዓለም አቀፍ ብሔራዊ ሰብአዊ መብቶች ተቋማት ጥምረት አንደኛ ደረጃን እውቅና ማግኘቱን ይፋ አድርገዋል። የዓለም አቀፉ ብሔራዊ የሰብአዊ መብቶች ተቋማት ጥምረት የእውቅና ግምገማ ንዑስ ኮሚቴ እንደ አውሮፓውያን አቆጣጠር ከጥቅምት 8 እስከ ጥቅምት 19 ቀን 2021 ባደረገው ጉባኤ የኢትዮጵያ ሰብአዊ መብቶች ኮሚሽን በጥምረቱ የተከናወነውን ጠንካራ የግምገማ ሂደት ማለፉን ተከትለው ለኮሚሽኑ የአንደኛ ደረጃ እውቅና መሰጠቱን ኮሚሽኑ በማህበራዊ ገጾቹ ላይ አስታውቋል። ይህም ኮሚሽኑ የፓሪስ መርሆዎችን ሙሉ በሙሉ ማሟላቱን የሚያሳይም ነው ብሏል። ዓለም አቀፉ ብሔራዊ የሰብዓዊ መብቶች ተቋማት ጥምረት 18 ብሔራዊ የሰብዓዊ መብቶች ተቋማት የሆኑ አባላት ህብረት ሲሆን ከፓሪስ ስምምነቶች ጋር የተጣጣሙ ብሔራዊ የሰብዓዊ መብቶች ተቋማትን መመስረትና መጠናከርን የሚያበረታታ ነው። እንደ አውሮፓውያን አቆጣጠር በ1993 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያጸደቀውን በአጭሩ የፓሪስ መርሆ ተብሎ የሚጠራው የብሔራዊ የሰብዓዊ መብቶች ተቋማት መርሆ የተቋማቱን ታማኝነት ና ብቃት ለመገምገም የሚያገለግል ሰነድ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ወደዚህ ደረጃ መሸጋገሩ በተባበሩት መንግስታት የሰብአዊ መብቶች ምክር ቤትና በስሩ በሚገኙት ተቋማት ውስጥ ነጻ ተሳትፎ እንዲኖሩ የሚያስችል ከመሆኑ ባሻገር በዓለም አቀፉ ብሔራዊ የሰብአዊ መብቶች ጥምረት ውስጥ አባል ለመሆን ድምፅ ለመስጠትና የአመራር ቦታዎችን ለመያዝ ብቁ እንደሚያደርገው በማህበራዊ ገጾቹ በኩል አስታውቋል። በርቀት በተደረገ ስብሰባ ላይ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ሩሲያ ዩክሬንን መውረሯን የምትቀጥል ከሆነ ሊከተሉ የሚችሉ እርምጃዎችን ላቻቸው ቭላድሚር ፑቲን ይፋ አድርገዋል። ዩናይትድ ስቴትስና የአውሮፓ አጋሮቿ ከባድ ኢኮኖሚያዊ እርምጃዎች እንደሚወስዱ ለዩክሬን እስካሁን ከተደረገ የመከላከያ ድጋፍ ተጨማሪ አሜሪካ ልትሰጥ እንደምትችል ማስጠንቀቋን የባይደን አስተዳደር የብሔራዊ ደህንነት አማካሪ ጄክ ሱሊቨን በዋይት ሐውስ በነበረው የጋዜጠኞች ማስዘቢያ ላይ ተናግረዋል። ባይደን ውጥረቱን አርግበው ወደ ዲፕሎማሲያዊ አማራጮች እንዲመጡ ለቭላዲሚር ፑቲን ጥሪ እንዳቀረቡም ሱሊቨን ተናግረዋል። በሩሲያ በኩል በዶንባስ ቀጠና ያለውን ውጊያ ለማስቆም ያስችላል የተባለውን ዩክሬን ግን ከስድስት ዓመታት በፊት የገባችውን የሚነስክ ስምምነት አለማክበሯና የዩክሬን ሰሞነኛ ተንኳሽነትም ተነስቷል። የሩሲያ መሪዎች የሰሜኑ አትላንቲክ የጦር ቃል ኪዳን ኔቶ የዩክሬንን ግዛቶች ለመቆጣጠር እየጣረ በሩሲያ ድንበርም ላይ የጦር አቅሙን እያጠናከረ ነው የሚል ወቀሳ አቅርበዋል። ይህ የርቀት ስብሰባ ባይደን ከባላንጣ መንግስታት ጋር ያደረጉት ሁለተኛው ስብሰባ ነው። በጥቅምት ወር ባይደን ታይዋንን በተመለከተ ስላለው የግዛት ውዝግብ ከቻይና ጋር ተነጋግረዋል። ዩናይትድ ስቴትስ የባይደን አስተዳደር እንደ አውሮፓውያን አቆጣጠር በ2022 በሚደረገው የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ ቀባ በማድረግ ከዩናይትድ ስቴትስ አትሌቶች ውጭ ማንኛውም የመንግስት ባለስልጣን እንደማይሳተፍ አስታውቋል። የዋይት ሀውስ ቃል አቀባይ ጄን ሳኪ ለጋዜጠኞች እንዳረጋገጡት ዩናይትድ ስቴትስ ማንኛውም የዲፕሎማት ተወካይ ወይንም ባለስልጣን ወደ ቻይናው የክረምት ኦሎምፒክ አትልክም ብለዋል። የዚህ ምክንያቱ ደግሞ በቻይና ዥንግ ጂያንግ ውስጥ እየተካሄደ ባለው ዘር ማጥፋትና ሌሎች የሰብአዊ ጥቃቶች መሆናቸውን ቃል ገልጸዋል ቻይና በበኩሏ በውጭ ጉዳይ ሚኒስትሯ በኩል የአሜሪካ ሰሞኑኛ የዲፕሎማሲ እቀባ የክረምት ኦሎምፒክን መርሆ የሚጻረር ነው ስትል ተቃውማለች የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ዛኦ ሌጅያን አገራቸው የአጸፋ እርምጃ ልትወስድ እንደምትችልም ለዘጋቢዎች ተናግረዋል ታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪ የሮብ ምሽት ዳር 292014 መሰናዶ ይቀጥላል። ለእለቱ ወደ ያዝናቸው ዘገባዎች እንሻገር። የህወሀት ተዋጊዎች ገብተውባቸው በነበሩ የደቡብ ወሎ አካባቢዎች የጤና ተቋማት ላይ ከፍተኛ ጉዳት አድርሰዋል ሲል የዞኑ የጤና መምሪያ ገልጿል። ለዚህ ክስ እስካሁን ድረስ ከህወሀት የተሰማ ምላሽ ባይኖርም ቀደም ሲል መሪዎቹ ይሰጧቸው በነበሩ መግለጫዎች ላይ ግን ታጣቂዎቻቸው በሲቪል ተቋማት ላይ ጉዳት እንደማያደርሱ በተደጋጋሚ ሲናገሩ ቆይተዋል። የጤና ተቋማቱ አሁን የሚገኙበት ሁኔታ ቀድሞ ሲሰጡ የነበሩትን አገልግሎቶች ለማስቀጠል የሚያስችል አለመሆኑን የዞኑ ባለስልጣናት አመልክተዋል። መስፍን አድራጌ በዚህ ዙሪያ ተከታዩን ዘገባ ያሰማናል። ከምዕራብ ወረዳ ቦረና አካባቢ ለአሜሪካ ድምፅ አስተያየታቸውን የሰጡት የደቡብ ወሎ ዞን ጤና መምሪያ ኃላፊ አንተነ ደመላሽ የህወሓት ኃይሎች ገብተው በወጡባቸው ከተሞችና ቀበሌዎች በጤና ተቋማት ላይ ያደረሱት ውድመትና ዘረፋ የከፋ ነው ብለዋል። እንግዲህ ይህ ኃይል ፍጹም ሰብአዊነት የሌለው ለምንም ነገር የማያስብ መሆኑን ማሳያ ነው በጤና ተቋሞቻችን እየደረሰ ያለው ጉዳት ከነዚህ ጉዳቶች ውስጥ እንግዲህ እንደ ዞን ከሚገኙት ጠላት በተቆጣጠረባቸው አካባቢዎች ባየናቸውም ቲም ምልከን እየተደረገ ባለው ዳሰሳ መሰረት ባቸው ጤና ተቋማቶች ከፍተኛ ጉዳት አድርሰዋል። ጭኖ የሚወስደውን ጭኖ ወስዷል። ከዛ ተጨማሪ መውሰድ የማይችለውን ደግሞ እዛው እንዲወድም አድርጎታል። የህክምና መሳሪያዎችን የተለያዩ መድኃኒቶችም ጭምር በቀጣይ ጊዜ እንዳንጠቀምበት በሚያደርግ ሁኔታ ጉዳት የበት ሂደት ነው ያለው። ይህን ተቋማቶቹ ፊዚካል ግንባታዎች ላይ በሮችን በመገንጠል ሌሎች ሌሎች ነገሮችን በማድረግ ከፍተኛ ጉዳት ያደረሰበት ሂደት ነው ያለው። እንደኛ መምሪያው መረጃ ከተሰበሰበባቸው እና የቀጥታ ጉብኝት ከተደረገባቸው ጤና ተቋማት በለጋም በወረዳ የሚገኙት የአቀስታ ሆስፒታልና የገነት የጤና ጣቢያ እንዲሁም በጃማ ወረዳ የሚገኘው የጃማ ሆስፒታል ለዝረፋና ለጉዳት ከተዳረጉት ጥቂቶቹ መሆናቸውን መምሪያ ኃላፊው ተናግረዋል። ገነት የጤና ጣቢያ በአካል አይተነዋል። ከፍተኛ ጉዳት ደርሶበታል። በተመሳሳይ አቀስታ ሆስፒታል ሲም ገብቷል። ከፍተኛ ጉዳት ደርሶበታል። በተመሳሳይ ጃማ ሆስፒታል ላይ እንደዚሁ በአካባቢ ያሉ ባለሙያዎች፣ እንደዚህ የመንግስት አካላቶች፣ ማህበረሰቡ በራ ገብቶ አይቷል። ከፍተኛ ጉዳት ደርሶበታል እና በአጠቃላይ የሚያሳ የሚለው ነገር ምንድን ነው? በገባባቸው አካባቢዎች ኢሰብአዊ የሆነ ድርጊት እንዳፈጸመ ከዛ በተጨማሪ ደግሞ የጤና ተቋማት ላይ ከፍተኛ ጉዳት ማድረሱን ታዝበናል ባለው ሂደት የጃማ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ መሐመድ የሱፍ በበኩላቸው የተሟላ አገልግሎት ይሰጥ የነበረው ሆስፒታል አሁን መሰረታዊ የሚባሉ የሕክምና ተግባራትን መፈጸም በማይችልበት ደረጃ እንዲወድም ተደርጓል ሲሉ የኋት ኃይሎችን በድርጊቱ ይከሳሉ። በውድ ዋጋ ተገዝተው ለህዝቡ ግልጋሎት ይሰጡ የነበሩ መሳሪያዎች መዘረፋቸውንና ህይወት አድን መድኃኒቶች ከጥቅም ውጭ እንዲሆኑ መደረጋቸውን ጭምር በማውሳት ሆስፒታላችን ከተመሰረተ አራት አመት ጨርሷል። በዚህ ሂደት ውስጥ በጣም የተሟላ አገልግሎት ነው የሚሰጠው። የተሟላ ማቴሪያል ያለው ሆስፒታል ነው። እስከ ህዳር ዘጠኝ ድረስ ለወረዳው እና በአካባቢው ለሚገኘው ማህበረሰብ የተሟላ አገልግሎት በመስጠት ላይ እያለ ችግሩ ተከስቷል። ችግሩ ከተከሰተው ከአስራ አንድ ቀን በኋላ አካባቢው ከኋታይሎች ነጻ ሆኗል። ነገር ግን አብዛኛው ማህበረሰቡን ስናገለግልበት የነበረው የህክምና መሳሪያ በሙሉ ተወስዷል። ኦልሞስት የላቦራቶሪ ውስጥ በሩ ማሽኖች የአልትራሳውንድ ማሽኖች፣ የአነስቴዣ ኦፕሬሽን ክፍል የሚያገለግሉ አጠቃላይ ማሽኖች፣ ኤክስሬ ማሽን የተወሰደው ተወስዶ ከጥቅም ውጪ ሆኗል። ፋርማሲ ክፍል ውስጥ ያሉ መድኃኒቶች በአብዛኛው ተወስደዋል። ያልተወሰዱትም ከጥቅም ውጪ በአካል ቢታይ እውነት ለመናገር በሚያሳዝም መንገድ ተረጫይተው ነው የሚገኙት። የህሙማን ጤና መከታተያ ማሽኖች፣ የህጻናት ልዩ ማቆያ ክፍሎችና የቀዶ ህክምና መሳሪያዎች ጭምር መዘረፋቸውና እንዲወድሙ መደረጋቸው አገልግሎቱን መስጠት እንዳይችሉ እንዳስገደዳቸው ከስራ አስኪያጁ ማብራሪያ ለማወቅ ተችሏል። ተናግረናል። ሆስፒታላችን ውስጥ ከአሁን በፊት ህብረተሰቡን ስናገለግልባቸው የነበሩ አጠቃላይ ማሽኖች በጣም በርካታ ናቸው። እስከ ሸንት ሞኒተር የምንለው ከአስር በላይ የነበረ ነው። በህጻናት ኢንቴንሲቭ ኬር ዩኒት ውስጥ አገልግሎት ሰጡ የነበሩ በጣም በርካታ ማቴሪያሎች፣ በኦፕሬሽን ሩም ውስጥ አገልግሎት ሰጡ የነበሩ ማቴሪያሎች በዚሁ ቡድን ሙሉ በሙሉ ተወስደዋል። ካልሆነም ደግሞ እዛው ላይ ከጥቅሞች አገልግሎት እንዳይሰጡ የተደረጉበት ሁኔታ ነው ያለው። አሁን ላይ ቆመን ስናየው ሆስፒታላችን ከአሁን በፊት ሰጠ የነበረ በሁሉም መስክ አገልግሎት በዚህ ችግር ምክንያት ተስተጓጉሎ ነው ያለው። የዞኑ ጤና መምሪያ በበኩላቸው ጉዳቱ በጣት የሚቆጠሩ ጤና ተቋማት ላይ ብቻ የተፈጸመ አይደለም። ይልቁንም የህወሓት ኃይሎች ገብተው በነበሩባቸው አካባቢዎች በሙሉ ተመሳሳይ ጥፋት ተፈጽሟል የሚል እምነት አለን ብለዋል። ወደ መቶ ሶስት የሚደርሱ ጤና ተቋማቶች ጉዳት ደርሶባቸዋል። ይሄ በተመሳሳይ ደግሞ ወደ ዘጠኝ ሆስፒታሎች አካባቢ ከፍተኛ የሆነ ጉዳት እንደደረሰባቸው ነው እያሰብን ያለ ነው። ለምንድን ነው ጠራት የተቆጣጠርባቸው አካባቢዎች ላይ አሁን ባየነው መሰረት በገባባቸው አካባቢዎች የሚገኙ ጤና ተቋማት እናቶችና ህጻናት እንዳይታከሙ አቅመ እንዳይታከሙ በአጠቃላይ የአማራ ህዝብ ታክሞ እንዳይደን ራሱ የራሱን ጤንነት እንዳይጠብቅ በሚያደርግ መልኩ ከፍተኛ ጉዳት የደረሰበት ሂደት ነው ያለው። የህወት ኃይሎች ከአካባቢዎቹ የለቀቁት በቅርቡ መሆኑ ተከትሎ በጤና ተቋማቱ ላይ የደረሰው ጉዳት በዝርዝር እንደማይታወቅ አቶ አንተን አስረድተዋል። ይሁን እንጂ ይህን የሚያጣራ ቡድን መቋቋሙን ጠቁመዋል። እያሰብን ያለነው ከክልሉ ጤና ጥበቃ ቢሮ አጋር አካላት፣ እንደዚሁም ማህበረሰቡ ጋር በጋራ በመሆን የተቋማቶችን የጉዳት መጠን ለመለየት ጥረት እያደረግን ነው ያለ ነው። ረጅም ጊዜ ሊወስድ ይችላል። ይሄ የተወሰኑ ሳምንታቶችን ግን በተለቀቁ ተጠቁ አካባቢዎች ይህንን የጉዳት መጠን ሊለይ የሚችል ቸክሊስት ተዘጋጅቷል። ቡድን ተቋቁሟል። በተለቀቁበት አካባቢዎች ከስር ከስር በጤና ተቋማት ላይ የደረሰው ጉዳት ምን ይመስላል የሚለውን አሰስ አድርገን ለሚመለከተው አካል፣ ለማህበረሰቡ፣ እንደዚሁም ለአጋርና ባለድርሻ አካላቶች እውቅና በመፍጠር ተቋትን መልሶ ለማቋቋም ጥረት እናደርጋለን ብለን ይዘናል። ያለውን አቅም በመጠቀም ጤና ተቋማቱ መሰረታዊ ተብሎ የተለዩ የጤና አገልግሎቶችን እንዲ እንዲሰጡ አቅጣጫ መቀመጡን ኃላፊው አመልክተዋል። በተለቀቁበት አካባቢዎች መሰረታዊ የሆኑ የጤና አገልግሎቶችን ለመስጠት አክረን እየሰራ ያለ ነው። ከእነዚ ውስጥ አንዱ የመጀመሪያው የወሊድ አገልግሎት በጤና ተቋማት በቅርብ ጊዜ ቶሎ እንዲጀመር ለማድረግ ጥረት እያደረግን ያለ ነው። ሁለተኛው የድንገተኛ አገልግሎቶችን ለማህበረሰቡ እንዲሰጡ ለማድረግ ጥረት እየተደረገ ነው። በሶስተኛ ደረጃ በተለይ ተመላላሽ የምንላቸው ኤችአይቪ በሽተኞች፣ የቲቪ በሽተኞች፣ የስኳር በሽተኞች ግፊት ያለ የሚያስፈልጋቸውን ማህበረሰብ ክፍሎች አገልግሎቱን እንዲጀምር ለማድረግ አስበን እየሰራን ያለበት ሂደት ነው ያለው። መንግስት ደሴ፣ ኮምቦልቻ፣ ባቲና በርካታ ከተሞችን ከህወሓት ኃይሎች ነፃ እንዳወጣ መግለጹን ተከትሎ ነፃ ወደ ወጡት አካባቢዎች ሰዎች መመለስ መጀመራቸው እየተነገረ ነው። ዶክተር ደብረጽዮን ስቀል ግን ሰራዊታቸው ስልታዊ ማፈግፈግ አድርጓል ባይ ናቸው። ከተሞቹ በመንግስት ኃይል በቁጥጥር ስር መዋላቸውን ሮይተርስ ትናንት የዘገበ ሲሆን የህወሓት ቃል አቀባይ ጌታቸው ረዳ መንግስት አሳካውት ስላለው ድል ያሉት ነገር እንደሌለ አስነበዋል። ሮይተርስ አክሎም ህወሓት ባለፈው ሳምንት በጦርነቱ ስትራቴጂካዊ ማሻሻያ እያደርኩ ነው ማለቱን ጠቅሰው ለምንና እንዴት በሚሉት ጉዳይ ላይ ግን ዝርዝር መረጃ ከመስጠት መቆጠቡን አመልክተዋል። በደብረሲና ሸዋሮቢ፣ ከሚሴና መሰል ከተሞች ተቋርጠው የነበሩ የስልክና የመብራት አገልግሎቶችም እንደ አዲስ መጀመራቸው ተገልጿል። አሜሪካ ድምጽ ሬዲዮ መስፍን አራጌ በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኤ መሰናዶ ነው። ዝግጅቶቻችን ከድምጽ በተጨማሪ ምስል በኢትዮ ሳት ላይ ሳተላይት እንዲሁም ደግሞ በቪዮ አምሃሪክ ድረ ገጽና የፌስቡክ ገጽ ላይ ይገኛሉ። ወደ ተከታዩ ዘገባ ደግሞ እንለፍ። በአማራ ክልል እየተካሄደ ባለው ጦርነት ምክንያት እስካሁን ድረስ 4107 ትምህርት ቤቶች ውድመት እንደደረሰባቸውና ወደ 19 ሚሊዮን የሚጠጉ ተማሪዎች ደግሞ ከትምህርት ገበታቸው ውጭ መሆናቸውን የአማራ ክልል ትምህርት ቢሮ ለአሜሪካ ድምጽ አስታውቋል። የወደሙትን ትምህርት ቤቶች ለመመለስም ከ11 ቢሊዮን ብር በላይ እንደሚፈጅ የትምህርት ቢሮ ጨምሮ ገልጿል። ሕወሓት ለሁለት ሳምንት ተቆጣጥሮት በነበረው የሸዋ ሮቢት ከተማ ያነጋገርናቸው ተማሪዎችና ወላጆችም ጦርነቱ ባደረሰው ከፍተኛ ውድመት ምክንያት ወላጆች ከሀብት ንብረታቸውን በማጣታቸው በከተማው የሚገኙ ሁሉም ትምህርት ቤቶችም ከጥቅም ውጪ በመሆናቸው ከፍተኛ ለሆነ ስነ እና ምጣኔ ሀብታዊ ችግር መጋለጣቸውን ገልጸዋል። ስመኝሽ የቆየ በዚህ ዙሪያ ዘለግ ያለ ዘገባ አሰናድታለች። ቀጥሎ ይቀርባል። አማጽያኑ የትግራይ ኃይሎች አማራ ክልል በሚገኘው ሰሜን ሸዋ ዞን ሸዋሮቢት ከተማ ለሁለት ሳምንታት በቆዩባቸው ጊዜያት እንደ መስፈሪያና የጦር ሰፈር የተጠቀሙት በከተማዋ የሚገኙትን ትምህርት ቤቶች መሆኑን ነዋሪዎች ይናገራሉ። በከተማዋ የሚገኙ በርካታ የንግድ ቤቶች፣ የጤና ጣቢያዎች፣ የእርሻ ቦታዎችና ሌሎች ለሕዝብ አገልግሎት የሚሰጡ ተቋማት ከፍተኛ ጉዳት እንደደረሰባቸው የሚገልጹት ነዋሪዎቹ በተለይ ተሟይ የነበሩት ጥቂት ትምህርት ቤቶች ሙሉ ለሙሉ ከጥቅም ውጭ መደረጋቸውን ይናገራሉ። ከነዚህ ካነጋገርናቸው ነዋሪዎች አንዱ የሆኑት በከተማዋ ለረጅም ዓመታት በንግድ ስራ ይተዳደሩ እንደነበር የገለጹልንና የሶስት ልጆች አባት የሆኑት አቶ ዮሴፍ ወንድማገኝ ናቸው። አማጽያኑ ለሁለት ሳምንታት ተቆጣጥሮት የነበረውን ከተማ ለቆ ሲሄድ በተለይ ልጃቸው ትማርበት የነበረውን ሸዋሮቢት አንደኛ ደረጃ ትምህርት ቤት በአካል ሄደው ማየታቸውን የሚናገሩት አቶ ዮሴፍ በትምህርት ቤት ውስጥ የተመለከቱት ውድመት ልባቸውን እንደ እንደሰበረው ይገልጻሉ። አንደኛ ደረጃም ቀረብ ብያቸው ነበር። ከጎኑም አንድ ግብ ህጻናት መዋለ ህጻናት ነበር። እሱም ላይ ውስጣቸው ያሉ ማቴሪያሎችን ሁሉ አውዳድማዎቸዋል። የሚፈልጉትን ጭነው ሄደዋል እና ይሄ ነው ሊያስፍል የሚችል አይደለም። ከፍተኛ ጉዳት ነው። በተለይ ያው ግቢው አገልግሎት ለመስጠት ብዙ ጥገናና እርዳታ ነው የሚያስፈልገው መሆኑን በደንብ ተገንዝቤያለሁ። ይህ በሸዋሮቢት አንደኛ ደረጃ ትምህርት ቤት ላይ የደረሰ ውድመት በተመሳሳይ ሁኔታ በአማራ ክልል በሚገኙ አራት ሺ አንድ መቶ ሰባት ትምህርት ቤቶች ላይ መድረሱን የክልሉ ትምህርት ቢሮ ኃላፊ ዶክተር ማተብ ታፈረ ነግረውናል። ከአንድ ዓመት በፊት በትግራይ ክልል የጀመረው ጦርነት ወደ አማራና አፋር ክልል ከተሻገረ በኋላ ዶክተር ማህተብ ወራሪዎች ሲሉ የሚጠሯቸው የትግራይ አማጽያን በሰሜንና በደቡብ ወሎ የኦሮሚያ ብሔረሰብ ዞን ሰሜን ሸዋ በከፊል እና በተወሰኑ የሰሜንና ደቡብ ጎንደር አካባቢዎች በሚገኙ ትምህርት ቤቶች ላይ አድርሰዋል ያሉት ውድመት ትምህርት ቤቶቹን በቀላሉ መመለስ በማይቻልበት ደረጃ መሆኑንና መልሶ ለማቋቋም ቢያንስ 11 ቢሊዮን ብር ሊያስፈልግ እንደሚችል ይገልጻሉ። እንግዲህ ወረዋ በነበረበት አካባቢ አንዱ የጦርነት ቦታዎች የነበሩ ትምህርት ቤቶች ያጋጥማሉ። ለምሳሌ ወራሪ ኃይል እዛ እንደ ካምፕ ትጠቀምባቸው የነበሩ መሳሪያ ያስቀምጥባቸው የነበሩ ወንበሮች፣ የተዘረፉ ኮምፒተሮች፣ የተዘረፉ ውስቶች አሉ ኢቨን፣ ጣሪያቸው ሳይቀር የተነቀሉ ትምህርት ቤቶች አጋጥመዋል። ወንበ፣ መስኮት፣ በሮች ተሰባብረዋል። ሌላ ደግሞ ረቤ ትምህርት ቤቱ እነዚህ ነገሮች ከለሉት ለሀገርነት ለመዋል ያስቸግራል ማለት ነው። ዋና ነው።

በዚህ በትምህርት ቤቶች ላይ በከፊልና ሙሉ ለሙሉ በደረሰ ውድመት ምክንያት ወደ አስራ ዘጠኝ ሚሊየን የሚደርሱ ተማሪዎች ከትምህርት ገበታ ውጪ መሆናቸውን እና አንድ መቶ አስራ ስድስት ሺህ መምህራንም ከስራ ገበታቸው መፈናቀላቸውን ዶክተር ማህተብ ይገልጻሉ። እነዚህ ከትምህርት ገበታ ውጪ የሆኑ ተማሪዎችም በትምህርት ቤቶቻቸው ላይ በደረሰው ጉዳት ከፍተኛ የስነ ልቦና ጫና እንዳጋጠማቸውም ይናገራሉ። ከነዚህ መካከል በሸዋ ሮቢት ከተማ አዲስ ዓለም አንደኛ ደረጃ ትምህርት ቤት የስምንተኛ ክፍል ተማሪ የሆነችው ጁሊያና ተፈሪ አንዷ ናት። ጁሊያና በጦርነቱ ምክንያት ለአንድ ወር ያክል ወደ ትምህርት ቤት አለመሄዷንና ትምህርት ቤቷ ላይ የደረሰውን ጉዳት ካየች በኋላ የተሰማትን ከፍተኛ ሐዘን እንዲትገልጻለች ያው የመማሪያ ቁሳቁሶች እንዳለ የምንማርበትን ትምህርት ቤትንም እንደዚሁ ጎርሶታል። የትምህርት ቤቶችን መቀመጫዎችን የተማሪዎችን ዲስኮች እንዳለ ተባብረዋቸዋል። ከእንግዲህ በኋላ ጥቅም የሚሰጥ አይመስለንም። እንግዲህ መንግስትም ምንም አላለንም እስካሁን ያለን ትምህርት ቤት እሱ ብቻ ስለሆነ ያው በጣም ሐዘን ይሰማል። ሌላው ያነጋገር ነው፣ ተማሪ ኤርሚያስ ባህሩ ይባላል። በሸዋሮቢት ሁለተኛ ደረጃ ትምህርት ቤት አስራ ሁለተኛ ክፍል ተማሪ ሲሆን ወደ ከፍተኛ የትምህርት ተቋም ለመግባት ዝግጅት ማድረግ በሚገባው ወቅት ትምህርቱ መቋረጡ ያለውና በትምህርት ቤቱ ላይ ደርሶ ያየው ጉዳት ተስፋ እንዳስቆረጠው ይናገራል። ትምህርት ቤቱም እነሱ እንደ ካምፕ ነበር የተጠቀሙት እና ብዙ ነገር ጠፍቷል። ያሉ ኮምፒውተሮች ምናምን የሉም። ዴስኮዱ፣ የተማሪ መቀመጫ በቃ ተሰባብሯል። ብዙ ነገር ጠፍቷል። ምን ተሰማ? ትምህርት ቤትን በሱ መልኩ ስታየው በቃ ዘንድሮ የአስራ ሁለተኛ ክፍል ተማሪ እንደመሆኔና ማትሪክ እንደምወስደው ያው በቃ እስካሁን በቃ የለፋሁት ገደል ገባ። ተስፋ ቆረጥ ኤርሚያስ ወላጆቹ በእርሻ ስራ ይተዳደሩ የነበረ ቢሆንም በጦርነቱ ምክንያት እህል ባለመሰብሰቡና የተወሰነውም በእሳት በመቃጠሉ ከዚህ በኋላ እሱንና ሶስት ታናናሽ እህትና ወንድሞቹን የማስተማር አቅም ላይኖራቸው ይችላል ሲል ይሰጋል ላሌ ደግሞ ሰብል የለም አሁን በዚህ ሰዓት አግባቡ አልተሰበሰቡም ደግሞ ጊዜውም አለፈበት አንዳንድ ቦታም የተቃጠላለ በጦርነቱ ምክንያት ማለት ነው ወደፊት ራሱ ረሃብ ሊያጋልጠን ይችላል። ይህ በተማሪዎች ላይ በከፍተኛ ሁኔታ የሚታየውን ተስፋ መቁረጥና የስነ ልቦና ጫ ወላጆችም ይጋራሉ። አቶ ዮሴፍ በጦርነቱ ምክንያት ወላጆች ሀብትና ንብረታቸውን በማጣታቸው ልጆቻቸውን ወደ ሌሎች ከተሞች የሚገኙ ትምህርት ቤቶች መላክ የማይችሉበት ሁኔታ ላይ መሆናቸውንም ይናገራሉ። ያ ነው የኔ አሁን የመጠጥ ስራ አገልግሎት ነው የሚሰጠው። ድርጅቱ ወድሟል። ሙሉ በሙሉ ንብረቱ ተወርሷል። በተለይ የመጠጥ አቅርቦት የምናደርግበት ተሽከርካሪ ሁሉ ይዘውብን ሄደዋል፣ ወስደውታል። አቶ ዮሴፍ አክለው ልጆቻቸው ላይ ደረሰውን የስነ ልቦና ጫናም ሀዘን በተሞላበት ስሜት እንዲህ ይገልጹታል። የትምህርት በጣም ትልቅ ፍላጎት ያላቸው በተለይ አንዱ ልጄ ዘንድሮ አስራ ሁለተኛ ክፍል ተማሪ ነው እና ይህን የትምህርት ጊዜ የመጨረሻ ወደ ዩኒቨርሲቲ ለመግባት የሚዘጋጅበት ፈተና የሚሰጥበት ጊዜ በመሆኑ በትምህርት ስርዓቱ ላይ ባለው ጉለት እየደረሰበት ያለውን ተጽዕኖ ከልጄ ጋር በደንብ አውርተን በጣም እንዳዘነ ነው የነገረኝ። በጣም የሚገርምሽ ነገር ኤሌመንተሪ የምትማረው ተማሪ እንኳን ስለ ጦርነትና ስለ ከባድ ዱሽካ መትረየስ nas copas, me deu uma área muito እንዲህ ናቸው በቃ በዚህ እድሜያቸው ላይ ባለ እንትን ላይ ስለ መሳሪያ የሚያወሩበት ስለ መሳሪያ ጩኸት አእምሯቸው ውስጥ የተቀረጠበት ሁኔታ ነው እና አሳዛኝ ወቅት ነው። በተመሳሳይ በሸዋ ሮቢት የመድኃኒት መደብር የነበራቸውና የአምስት ልጆች አባት የሆኑት አቶ ታደገው ተገኔም ንብረታቸው ሙሉ ለሙሉ በመዘረፉ ከዚህ በኋላ ልጆቻቸውን የሚያስተምሩበትም ሆነ የሚያስተዳድሩበት ገቢ እንደሌላቸው በመግለጽ መንግስት መልሰው ሊቋቋሙ በሚችሉበት መንገድ ድጋፍ እንዲያደርግላቸው ጠይቀዋል። እኔ አሁን ዩኒቨርሲቲ በዩኒቨርሲቲ ሌቭል ሶስት ልጆች አሉ። አንዱ አሁን ማትሪክ ወስዷል ባለፈው፣ ሁለቱ ደግሞ የአንደኛ ደረጃ ትምህርት ቤት ተማሪዎች ናቸው። እነዚህን ልጆች ለማሳደግ፣ እነዚህን ልጆች ለማስተማር የግድ መስራት አለብን። ለመስራት ደግሞ መንግስት ይህንን የእያንዳንዳችንን ችግር ተረድቶ የተወሰነ ነገር ከወለድ ነጻ የሆነ ብድር እንኳን ቢሰጠን እየሰራን መቅበል እንችላለን። እኛ እኔ አሁን እርዳታ እንደኔ እርዳታ አልፈልግም። ቢያንስ እየሰራሁ የሚከፍልበት ባገኝ ልጆችን ማስተማር ይችላለሁ፣ ማሳደግም ይችላለሁ፣ እኔም ራሴ መኖር ይችላለሁ ማለት ነው። በሰሜን ሸዋ ዞን ሸዋ ሮቢት ከተማ ያነጋገርናቸው ተማሪዎችና ወላጆች ተስፋ የሚያደርጉት መንግስትና እርዳታ ሰጪ ተቋማት ተጋግዘው በከተማዋ የወደሙትን ትምህርት ቤቶች መልሰው አገልግሎት መስጠት እንዲችሉ እንዲያደርጉ ነው። የክልሉ የትምህርት ቢሮ ኃላፊም ቢያንስ በከፊል የወደሙትን ትምህርት ቤቶች በመጠገን ስራ እንዲጀምሩ ለማድረግ ዝግጅት መጀመሩን ገልጸው፣ መምህራንም የስነ ልቦና ዝግጅት እንዲያደርጉ ስልጠና መሰጠት መጀመሩን ጨምረው ገልጸዋል። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ከአማራ ክልል በተጨማሪ በአፋርና በትግራይ ክልል በአጠቃላይ ሰባት ሺህ ትምህርት ቤቶች ላይ ውድመት መድረሱንና በትግራይ ክልል ብቻ አንድ ነጥብ አራት ሚሊዮን ተማሪዎች ትምህርት ማቋረጣቸውን የትምህርት ሚኒስቴር ባለፈው ሳምንት ማስታወቁ ይታወሳል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንለፍ። የኮቪድ-19 ወረርሽኝን ለመከላከል በተለያዩ ጊዜያት የጥንቃቄ መመሪያዎች የሚወጡ ሲሆን ለበሽታው መከላከያ ክትባት በሰፊው በሚሰጥበት በዚህ በዩናይትድ ስቴትስ ደግሞ ሰራተኞች ወደ ስራ ገበታቸው ሲመለሱ የኮቪድ-19 ክትባት መውሰዳቸውን ማረጋገጫ ካርዳቸውን እንዲያሳዩ አሊያም በየጊዜው ተደጋጋሚ ምርመራ እንዲያደርጉ የሚያስገ ድድ መመሪያ ወጥቷል። ተከታዩ ዘገባ ታዲያ ይህን ተከትሎ ሐሰተኛ የክትባት ካርዶች ሽያጭ በማህበራዊ መገናኛ ብዙኃንና በድረገጽ ላይ ተበራክቷል ይለናል። ቀጥሎ ይቀርባል። አብዛኞቹ ክትባት የወሰዱ አሜሪካውያን መከተባቸውን የሚያረጋግጡት በእጅ በተሞላች አነስተኛ ካርድ አማካኝነት ነው። ካርዷ የሰውየው ሙሉ ስም፣ የልደት ቀን፣ የወሰደው የክትባት አይነትና ብዛት እንዲሁም ምርት ቁጥር ሰፍሮባታል። የክትባት ካርዱ የመጀመሪያው ዓላማ ከአጭበርባሪዎች ለመታደግ ሳይሆን ሰዎች መከተባቸውን ለማረጋገጥ ነው ይላሉ የዩናይትድ ስቴትስ የጤና ቢሮ ልዩ ባለሙያ አይዛክ በልዶስ። መጀመሪያ ላይ ካርዱ በአገልግሎት ሰጪና በታካ መካከል የመከተባቸው ማረጋገጫና መግባቢያ እንዲሆን ነበር የታሰበው። በተጨማሪም ከተቻለ ሁለተኛ ክትባት የሚያሻም ከሆነ ያንን ለመስጠት እንዲያስታውስ ነበር አላማው። ይሄ ካርድ አሁንም ቢሆን በአሜሪካ በሰፊው ጥቅም ላይ እየዋለ ይገኛል። ነገር ግን እጅግ ብዙ ኩባንያዎች ከሰራተኞቻቸው የክትባት ማረጋገጫ ሲጠይቁ የሐሰት ካርዶች በጥቅም ላይ እየዋሉ መምጣታቸውና ቁጥሩ ከዕለት ወደ ዕለትም እየጨመረ እንደመጣ ባለሙያው ያስረዳሉ። ልክ በጎርጎሮሲያኑ 2021 ዓ ም ሲጀምር በቀን አምስት እና ስድስት የሚሆኑ ቅሬታዎችን ነበር የምናስተናግደው። አሁን ግን እስከ 20 ና 25 የሚሆኑ ከሐሰተኛ ክትባት ካርዶች ጋር የተያያዙ ቅሬታዎችን በቀን እንቀበላለን። የሳይበር ደህንነት ባለሙያዎች እነዚህ ሐሰተኛ የኮቪድ-19 ክትባት ማድረጃ ሰርተፍኬቶች በማህበራዊ መገናኛ ብዙሃንና ድረገጾች አማካኝነት ለገበያ እየዋሉ ነው ይላሉ። በአንዳንድ የድረገጽ ቡድኖች ላይም እንዲሁ የሐሰት የክትባት ካርዶች በግልጽ ለገበያ እየቀረቡ ይገኛሉ። እንደውም የሐሰተኛ የክትባት ካርድ ማረጋገጫ ካርዶቻቸውን የተቀበሉ ደንበኞችም ከነ ካርዱ ፎቶግራቸውን ለጥፈዋል። የድረገጽ ደህንነት ጥምረት ባለሙያዎች እራሳቸው ለሙከራ እነዚህን ካርዶች የሚሸጡ ሰዎች ጋር ደውለዋል። አጭበርባሪዎቹም በፍጥነት ምላሽ ይሰጣሉ። በአካባቢዬ ወዳለ ክሊኒክ የክትባት ካርድ ልትልኩልኝ ትችላላችሁ? አዎ። እንዴት ልክፈል? ፔፓል በተሰኘው የገንዘብ መክፈያ በመጠቀም መክፈል ይቻላሉ። ዋጋው ስንት ነው? የአንድ ካርድ ዋጋ 220 ዶላር ነው። በዚህ ዙሪያ የሚሰሩ የሶፍትዌር ባለሙያዎች የፌዴራል መንግስት ሰራተኞች የክትባት ካርዶችን እንዲያምጡ ከጠየቁ በኋላ የሐሰተኛ ክትባት ካርዶቹ ሽያጭ ደርቷል ይላሉ። ብራያን ሊንደር ቼክፖይንት በተሰኘው ተቋም ውስጥ የሶፍትዌር ቴክኖሎጂ ባለሙያ ናቸው። እጅግ በጣም መጥፎ ነገር ነው። ፌስቡክ፣ ኢንስታግራም፣ ቴሌግራምና ዋትስአፕን የመሳሰሉ ማህበራዊ ሚዲያዎችን በመጠቀም ካርዶቹን እየሸጡ ነው። የሶፍትዌር ቴክኖሎጂ ባለሙያዎች ይህን የመሰለውን ችግር ለመቅረፍ አንደኛው አማራጭ የአውሮፓ ሀገራት እያደረጉ እንዳሉት የተማከለ የፌዴራል የክትባት መረጃ ቋት በማዘጋጀት በኤሌክትሮኒክስ ሊነበብ የሚችል የማረጋገጫ ካርድ ለተጠቃሚዎች መስጠት አስፈላጊ መሆኑን እያሳሰቡ ይገኛሉ። እየተከታተላችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቬ የወጣቶች የአዲሱ ትልድ ድምጽ ነው። ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ሳያት ደምሴ እንደምወድ ታውቃለ ትላለች ወደ ሷ ቆይታ እያመሰገንን የሮብ ምሽት የጋቢና ቪኦኤ መሰናዶን እዚህ ላይ ጨፈጸምን። የደንገረመው ገረመው በመስተንግዶ ከአቀናባሪያችን የጉዙ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ሳስተናግዳችሁ አምሽቻለሁ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ መሀሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በነገው ምሽት እንገናኝ። ደናደሩ